ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምረዋል። ከመስታወት አራጋው ጋር አብረናችሁ ለ30 ደቂቃ ጫፍ እንደርሳለን። ሰላም እንደምናመሻችሁ። በዛሬው ዝግጅታችን በእስር ላይ የሚገኙት የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ በቀለ ገርባ ደም ግፊታቸው በመጨመሩ ምክንያት የግራ አይናቸው መጎዳቱን ልጃቸው ቦንቱ በቀለ ገልጻልናለች አሁን አይነ ላይ የደረሰው ችግር ከሶስት ወር በላይ ቆይቷል፣ እና በአስቸኳይ ሕክምና ይፈልጋል ያ ሕክምና ደግሞ ዚሚኒቢክ የምንሰጠው ነገር አይደለም ብለው ወደ ግል ሆስፒታል ጫፉላት። በዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት የኢትዮጵያን የሰብአዊ መብት ይዞታና አስተዳደራዊ ጉዳዮችን ለማሻሻል ያለመነው በሚል የወጣው ረቂቅ ውሳኔ 128ን በተመለከተ የሚያብራሩልን ኢትዮጵያዊ እንግዳ ጋብዘናል። በፌብርዋሪ 15 ውስጥ የኢትዮጵያ መንግስት ማብራሪያ መስጠት አለበት። በማስከተል በርካታ ኢትዮጵያውያን በስራ ላይ ከተሰማሩባት ሊባኖስ ከአሰሪዎቻቸው ጋር ባለመስማማት እና በተለያዩ ችግሮች የስራ ፈቃድ የሌላቸው ኢትዮጵያውያን በፍላጎታቸው ለአምስተኛ ጊዜ ወደ ሀገራቸው ለመመለስ በዝግጅት ላይ ናቸው። አሁን እንግዲህ የተፈቀደላቸው በባለፈው የተፈቀደላቸው ወደ አራት መቶ ሀያ አካባቢ ናቸው። ነገር ግን ለመሄድ ከተፈቀደላቸው ለመሄድ ፈቃደኛ የሆኑት ከሶስት መቶ በላይ ናቸው። ቀጣይም ከዚህ ቁጥር በላይ የሆነ ሰው ይኖራል ብለን እንጠብቃለን። በቤሮት የኢትዮጵያ ጽሕፈት ቤት ተወካይ አቶ መላው ጌታቸው የተናገሩት ነው። ዝርዝሩን ይዘናል። የምሽቱ የጋቢና እንግዳችን የአዴሳ ቦጃ ነው። ሙዚቀኛ፣ ገጣሚ፣ ሰዓሊ ባለ ብዙ ጥበብ ነው ጥበበኛ ነው። ያዲ በጋቢና ተሳፍሯል። ኢንተርናሽናል ራሳችን የምናስገባበት ጊዜ መጥቷል እና አሁን ወደ ኋላ ማለት የለብንም። በስራችን አምነን ካልቸሩን በጠበቀ ሁኔታ ኢንተርናሽናል ደረጃ ስቴጅ ላይ መውጣት መቻል አለብን። ሁሉንም ከዝግጅቶቻችን ታገኙታላቸው። ጋቢና ቪኦኤ አብራችሁን ካልማስተሻገሩ ዜና እናስቀድም። ሶስት የኬንያ ታዋቂ የቴሌቪዥን ጣቢያዎች የተቃዋሚውን የራይላ ወዲንጋን የይስሙላ ቃለ መሀላ በማስተላለፋቸው መንግስት አየር ላይ እንዳይውሉ ያስተላልፈውን እገዳ እንዲያነሳ የኬንያ ከፍተኛው ፍርድ ቤት ዛሬ ሐሙስ ትእዛዝ አስተላለፈ። በዚህ የፕሬዚዳንት ኡሁሩ ኬንያታን መመረጥ ለመቃወም በተካሄደው የቀልድ ስነ ስርዓት ላይ ግን በአስር ሺህ የሚቆጠሩ የራይላ ኦዲንጋ ደጋፊዎች መገኘታቸው ታውቋል። ኦዲንጋ ይህንን የፕሬዚዳንት ኡሁሩን ምርጫ ጥቅስ የተጭበረበረ ነው ሲሉ ሲገልጹት ቆይተዋል። መንግስት ለማክሰኞ የይስሙላ ቃለ መሀላ ስነ ስርዓት በሰጠው መልስ የተቃዋሚው እንቅስቃሴ ህገወጥና ድርጅቱም ወንጀለኛ መሆኑን አመልክቶ ስነ ስርዓቱን የዘገቡ ጣቢያዎች እንዳያስተላልፉ አዞ ነበር። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ሬክስ ቴለርሰን የስድስት የላቲን አሜሪካ ሀገሮች ጉብኝታቸውን ዛሬ ሐሙስ ጀመሩ። ሚስተር ቴለርሰን በዚህ ጉብኝታቸው በቀውስ በተመታችው ቬኔዙዌላ ዲሞክራሲያዊ ለውጦች እንዲካሄዱ የክልሉ መንግስታት ጫና እንዲያደርጉ ያሳስባሉ ተብሎ ይጠበቃል። የስድስቱ ቀናት የቴለርሰን ጉዞ ወደ ሜክሲኮ፣ አርጀንቲና፣ ፔሩ፣ ኮሎራዶና በመጨረሻ ጃማይካ እንደሚወስዳቸው ታውቋል። አንድ የውጭ ጉዳይ ሚኒስትር ከፍተኛ ባለስልጣናት እንደተናገሩት ዩናይትድ ስቴትስ የቬንዙዌላን ሁኔታ ለማርገብ ዲፕሎማሲያዊ ፖለቲካዊና ኢኮኖሚያዊ መንገዶችን ሁሉ ትጠብቃለች። የኮንጎ ፕሬዚዳንት ጆሴፍ ካቢላ ሕገ መንግስቱን እንደሚያከብሩና ከመጪው ታህሳስ ወር ምርጫ በኋላም ስልጣን ለማስረከብ ዝግጁ መሆናቸውን አንድ የዴሞክራቲክ ኮንጎ ሪፐብሊክ መንግስት ቃል አቀባይ አስታወቁ። ላምበርት መንዴ ወደ አፍሪካ የሚተላለፈው የቪኦኤ ፈረንሳይ አገልግሎት በሰጡት ቃል በአሁኑ ወቅት የድምፅ አሰጣጡ ምዝገባ ተጠናቆ ምርጫው በታቀደለት መርሃ ግብር መሰረት እንደሚካሄድ አስታውቀዋል። ቃል አቀባዩ አክለውም ፕሬዚዳንት ካቢላ ድጋሚ ለመመረጥ እንደማያስቡ አመልክተው በታህሳሱ ምርጫ የሚወዳደረውን እጩ ማንነት በመጪው ሐምሌ ይፋ እንደሚያደርጉም ገልጸዋል። በመጨረሻም ያንጎን ውስጥ በሚገኘው በማይናማር የቀድሞ በርማ የዲሞክራሲ መሪ አውንግ ሳን ዩኪ መኖሪያ ቤት ላይ ዛሬ ሐሙስ ቦምብ መወርወሩን ቃል አቀባያቸው አስታውቋል። ቃል አቀባዩ ዛውሀቲ እንዳስታወቁት ቦምቡ በተወረወረበት ወቅት የኖቤል ሰላም ሎሪቷ ሳን ሹሺ እቤታቸው አልነበሩም። በመኖሪያ ቤቱ ላይም የደረሰ ጉዳት አልነበረም። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪ የጋቢና ዝግጅቶቻችን እንምራችሁ። የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና እኔም መስታወት አራጋው አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ በእስር ላይ የሚገኙት የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ በቀለ ገርባ ደም ግፊታቸው በመጨመሩ ምክንያት የግራ ዓይናቸው መጎዳቱን ልጃቸው ቦንቱ በቀለ ለአሜሪካ ድምፅ ሬዲዮ ገልጻ፣ በአስቸኳይ ተጨማሪ ሕክምና ካላገኙ ለሁልጊዜ ማየት ሊከለክላቸው እንደሚችል በሐኪም እንደተነገራቸው ገልጻለች። ጽዮን ግርማ ዝርዝሩን ይዛለች። በእስር ላይ የሚገኙት የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ በቀለ ገርባ ሕክምና በሚገባ ባለማግኘታቸው ምክንያት የደም ግፊታቸው ግራ ዓይናቸውን እንደጎዳው እንደ ጎዳው ልጃቸው ቦንቱ በቀለ ለአሜሪካ ድምፅ ተናግራለች። ቦንቱ በቀለን ማምሻውን አነጋግሪያት ነበር። የደም ግፊቱ በጣም ከፍ ብሎ ነበርና በጊዜ ሐኪም ቤት አልወሰዱትም። በተደጋጋሚ ሐኪም ቤት ሰዱኝ ቢላቸውም ፍርድ ቤቱ አዞ እንኳን በጣም ከቆዩ በኋላ በጣም ዘግይተው ነው ሐኪም ቤት የወሰዱትና ያኔ ሐኪም ቤት በሚሄድበት ጊዜ አይኑ ላይም የደም ግፊቱ በጣም ከመጨመሩ የተነሳ ከሱ ጋር ተያይዞ አይኑ የግራ አይኑ ላይ ችግር እየፈጠረ እንደሆነ ተነገረው። እና በሱ ምክንያት ሐኪም ቤተሰብ ሊያሳክም እያላቸው አይኑንም እዛው ቂሊንጦ እና ቃሊቲ ሲታይ ነበር። አይኑን በመጨረሻውም አሁን ወደ ሚኒሊክ አስተላለፉት። ሚኒሊክ ሆስፒታል እያየው ነበር እና አሁን አይን ላይ የደረሰው ችግር ከሶስት ወር በላይ ቆይተዋል እና በአስቸኳይ ሕክምና ይፈልጋል ያ ሕክምና ደግሞ እዚህ ሚኒሊክ የምንሰጠው ነገር አይደለም ብለው ወደ ግል ሆስፒታል ጻፉለት። ወደ ግል ሆስፒታል ተጽፎለት የቃሊቲው ሐኪም ቤት ነው ደግሞ የማረሚያ ቤቱ ሐኪም ቤት ነው ያንን የተጻፈውን ነገር ወስዶ ማስተላለፍ የሚችለው ማለት ነው። አኪን ተሻቸው ነበረ። በአካል ምንድን ነው አይናቸው ላይ የደረሰው ነገር ነግረውሻል? ለምሳሌ ማየት ወይም እንደዚህ የከለከላቸው ነገር አለ አዎ የሚሚልክ ከሚሄዱ በፊት አናግሮኝ ነበረ ሐሙስ ዕለት እና የግራው አይን ምንም እያየ ለማየት እያስቸገረው እንደሆነ ነው የነገረኝ። እና ምንም አንዳንዴ እንደውም ምንም ማየት አልችልም አለኝ። ወደዛ ወደ ግል ሕክምና የሚያገኙበት መንገድ ምንድን ነው የሚሆነው? እንግዲህ እኔ ይህን መገመት አልችልም። የምኒሊክ ሆስፒታል የጻፈለት በአስቸኳይ ካልታከመ አይኑ ድጋሚ እንኳን ላያ ይችላል እስከ መጨረሻው ላያ ይችላል በአስቸኳይ ካልታከመ፣ ያ ሕክምና ደግሞ እኛ እዚህ የምንሰጠው አይደለም ብለ ወደ ግል እኔ የጻፉለት ማረሚያ ቤት ደግሞ የግል አናሳክልም፣ ህጉም አይፈቅድም። እና እንደዚህ አይነት አሰራር የለም ልንረዳ እንችልም አይነት ነው የተሰጠው መልስ። እስከ መቼ ነው? እስከ ትላንትና ማለት ነው። የግል ህክምና ወዴት ነበር የተላኩት? ድሩ ቪዥን የሚባል የግል ሆስፒታል። ሚኒሊክ የላቸውም ማለት ነው ይሄ ህክምና? አዎ ሁለት ስፔሻሊስቶች ብቻ ናቸው ያሉት በዚህ ነገር ላይ አሉ። እንግዲህ የህክምና ቋንቋ ስለሆነ እኔም ብዙ አልተረዳሁትም። የምናውን አይነት ግን እዛ ምንሊክ መርፌ ነው አሉ የሚሰጥ አይን ውስጥ የሚሰጥ መርፌና ጨረር ነው ውስጥ አይኑ ሬቲናው ላይ የፈሰሰውን ደም የሚጠረግበት። ብዙ ማስረዳት አልቻልኩም። የአቶ በቀለ ገርባን ሁኔታ በተመለከተ የፌዴራል ማረሚያ ቤቶች አስተዳደር የህዝብ ግንኙነት ኃላፊ አቶ ግዛቸው መንግስቴ የእጅ ስልክ ላይ በተደጋጋሚ ደውዬ ነበር። ስልካቸው ስለማይነሳ ምላሻቸውን ማካተት አልቻልንም። ራርጋቢናኤሽ ጋቢናላሻንላሻንላንዘናናላሻንልኢትዮጵያ ውስጥ የዜጎች ሰብአዊ መብት እንዲከበር ግፊት ለማድረግ ታልሞ ባለፈው ዓመት በየካቲት ወር መጀመሪያ ለዩናይትድ ስቴትስ ምክር ቤት በቀረበው የህግ ረቂቅ 128ን የተመለከተ ዘገባ ነው። ቀጣዩ ዘገባችን በአሁኑ ወቅት በኢትዮጵያ የሚታየው ሁኔታ ካልተለወጠ ኤች አር 128 የሚል መጠሪያ የተሰጠው ይህ ረቂቅ ህግ ወደ ሙሉ ምክር ቤቱ ተመርቶ ሊጸድቅ የሚችል መሆኑን ነበር። በምክር ቤቱ የብዙሀን ፓርቲ ተጠሪ በተገኙበት በተካሄደው ጋዜጣ ውስጥ የተገለጸው ዩናይትድ ስቴትስ የተወካዮች ምክር ቤት የኮሎራዶ ክፍለ ግዛት ተወካይ ከኮንግረስማን ሚሼል ሃዋርድ ኮፍማን ጋር ባደረግ ነው። በትላንቱ ቃለ ምልልስ ሚስተር ኮፍማን በእንቅስቃሴው አብረዋቸው እንደሚሰሩ ቀጠቀሷቸው። ኢትዮጵያውያን አሜሪካውያን አንዱን ጋብዘን አወያይተናል። አቶ አምሳሉ ካሳው የኢትዮጵያውያን አሜሪካውያን ግብረ ሀይል ቃል አቀባይ ናቸው። አሉላ ከበደ ነው ያነጋገራቸው። ይህ ህግ በአሁኑ ሰዓት ከድምፅ አሰጣጥ ለጊዜው ቆይቶ ነበረ ትልቁ ዓላማ ወደ ድምፅ አሰጣጥ ሂደት እንዲመጣ የኬቭን ማካርቲን እና ሌሎች የአሜሪካ ባለስልጣናት በዚህ ሕግ መጽደቅ ላይ የሚያሳስቡን ነገሮች አሉ። ይህንን ነገር ብናሳልፈው የሚሉ ድርሻ ያላቸው የአሜሪካ ባለስልጣናት ተገኝተው እኛ ደግሞ የጉዳዩ ባለቤቶች የኢትዮጵያ ሕዝብ ምንድን ነው የሚሰማው? ይዚህ ሕግ ማለፍ ለኢትዮጵያኖች ምንድን ማለት ነው የሚለውንና በአሁኑ ሰዓት በኢትዮጵያ ውስጥ እየተካሄደ ያለውን በኢትዮጵያ መንግስት የሚደረገውን በህዝብ ላይ የሚደርሰውን ሰቆቃ ለማሳየት ይህንን ማድረግ አስፈላጊ በመሆኑ ወደ ድምፅ አሰጣጥ በአስቸኳይ እንዲሄድ ግፊት ማድረግ ነበር የነበረው። ምክንያቱም እኛን ከመምጣታችን ቀደም ብሎ ኢትዮጵያ መንግስት የተቀጠሩ ሎቢስቶች የሚባሉት ጉዳይ ለማስፈጸም የሚሰሩ ጉዳይ ለማስፈጸም የሚሰሩ አዎ፣ አካላት ይሄ ህግ እንዲቆይ እስረኛ እየፈታን ነው፣ እዚህ ጋር ደርሰናል የሚል እንቅስቃሴ አድርገው ስለነበረ ያንን ትክክለኛውን ስዕል በኢትዮጵያ ውስጥ ምን እየተካሄደ ነው፣ የተፈቱት እስረኞችስ እነማን ናቸው የሚለውን ምክር ቤቱ ሰብሳቢ ኬቨን ማካርቲና ሌሎች የአሜሪካ ባለስልጣናት ይሄ ነገር ቢጸድቅ ብለው ሊወስኑ የሚችሉ ውሳኔ ሰጪ አካላት ባሉበት ጉዳያችን ማሰማት ነበረ። ከጠበቅ ነው በላይ ነው። እኛ ትንሽ ገጥመናል ብለን የነበረው ቻሌንጅ ይህንን ሊወስን ከሚችለው አካል ይደናቀፋል ወይም ይሄ አይሆንም የሚል ነገር ይዞ ይመጣል ብለን አስበን ነበር። እነዚህ ጉዳይ አስፈጻሚ ሰዎች ብዙ ገንዘብ ከ50 ዶላር በወር ስለሚያጠፉ ያንን ነበር አስበን የነበረው። ግን ያገኘ ነው ምላሽን ከሱ የሰማና እና ያ ነበር አላማው። አቶ አምሳሉ፣ እስኪ ቀደም ብሎ የተጠቀሱት ኮንግሬስማን ማይክል ሃዋርድ ኮፍማን የተመለከቱትን ጨምሮ በዚህ ረቂቅ ዙሪያ የተካሄደው ንግግር ጭብጥ ባጭሩ ያስረዱ ነው። በወኪላችን ኮንግረስመን ማይክ ኦፍመን ኮሎራዶ ግዛት ስድስት ላይ በየጊዜው የሚሆኑ ጉዳዮችን በኢትዮጵያን አሜሪካን ሲቪክ ካውንስል ስም እና በጠቃላይ በናሽናል ኢትዮጵያን አድቮኬሲ ኔትወርክ ስም በየጊዜው የሚከሰቱ ክስተቶችን ገለጻ እናደርጋለን። ሰውየው በጣም የጊዜ ጥረት ስላለባቸው በወር አንድ ቀን የማይቀር ወይም ቢያንስ በየሁለት ሳምንቱ የቢሮ ኃላፊያቸው ከቺፍ ኦፍ ስታፍ ጋር የኢትዮጵያን ጉዳይ እናስረዳለን። በዛ ምክንያት ከእሳቸው በላይ ይህን ጉዳይ ላይ ያዙት ለኬብ ማካርቲ፣ ምክር ቤቱ ደህንነት ጉዳይ፣ ለምክር ቤቱ የወታደራዊ ጉዳዮችና ሌሎች ይህንን ባለቤት ያላቸው ባለቤትነት ያላቸው አካላቶችን በየጊዜው ያስረዳሉ። እሳቸው ያንን ካደረጉ በኋላ ያለውን ደሞው ስናስረዳ በተጨበጠ ዶክሜንት ማረጋገጫ ነው የምንሰጣቸው። ምክንያቱም እሳቸው የሚወክሉት ወይም በሚያቀርቡበት ሰዓት የተጨበጠ ማስረጃ መኖር አለበት። ሰው እሱን ካሳየናቸው በኋላ ያንን ይዘው ኢትዮጵያ ውስጥ ይሄ እየሆነ ነው። ስለዚህ የዚህ ኤችአር መቶ ሃያ ስምንት ማለፍ ኢትዮጵያን ውስጥ በየጊዜው ይሄን ባዘገየ ነው ቁጥር በርካታ በኢቨን እኔ በምኖርበት አካባቢ የሚገኙ ኢትዮጵያኖች ቤተሰቦቻቸውን እያጡ ነው፣ የዚህ ውሳኔ መዘግየት። ስለዚህ በአስቸኳይ ወደዛ ውሳኔ እንዲሄድ ይህንን ግፊት ማድረግ አለብን በሚል ከፍተኛ ርብርብ ነው የሚያደርጉልን ሰው ከዛ አንደኛው ትልቁ ትናንትናው ከእሳቸውም አብረውን ነበሩ የፎሬን አፌርስ ሰብ የውጭ ጉዳይ ንዑስ ኮሚቴ ኮንግረስማን ክሪስ ስሚዝም ነበረ ነበሩ። እነዚህ ሰዎች ለዋናው ኃላፊ ለምክር ቤቱ ኃላፊ ይህ ጉዳይ አስፈላጊ መሆኑን አብረው ከኛ ጋር ሆነው የኢትዮጵያ መንግስት የተቀመጠለትን አምስት ነጥቦች የማይፈጽም ከሆነ በአስቸኳይ ይህንን ነገር የማያደርግ ከሆነ ኦልሬዲ ይሄ ህግ ጠረጴዛ ላይ ያለ ነው። በሁለቱም በምክር ቤቱም በፎሬን አፌርስና በንዑስ ኮሚቴም ያለፈ በመሆኑ በቀላሉ ልናቀርበው ዝግጁ ነን እና የመጨረሻ ቻንስ ከዚህ በፊት እሰጠናቸዋል እድል። ይህ ግን የመጨረሻ እድል እንሰጣቸዋለን። ይህንን ተጠቅመው እስረኞችን መፍታት የማይችሉ ከሆነ ታይም ላይን የጊዜንትን ኮንግረስማን ነግሩህ ይሆናል የጊዜ እንትኖች አውጠናል። ስለዚህ ያንን የጊዜ አሁን እነሱ የኬቨን ማካርቲ ቢሮዎች መምስማማት አለባቸው የኢትዮጵያ መንግስት ሊጠይቁ ነው። በዚህ ጊዜ ይህን ይነት ሁኔታዎች መድረግ አለባቸው የሚሉ ናቸው። እሱንን ጊዜ ሰጠናል። በእኛ በኩል በፌብሩዋሪ አስራ አምስት ውስጥ የኢትዮጵያ መንግስት ማብራሪያ መስጠት አለበት። የፊታችን የካቲት አስራ አምስት በአውሮፓውያኑ አቆጣጠር በአስራ አምስት በኢትዮጵያ የካቲት ወር መጀመሪያ ግድም ማለት ነው። ትክክል፣ እንደዛ አካባቢ ነው። መልካም። አቶ አምሳሉ ካሳው፣ የኢትዮጵያውያን አሜሪካውያን ግብረ ኃይል የህዝብ ግንኙነት ተጠሪ፣ ሂደቱን ተከታትለን መዘገባችን እንቀጥላለን። ለአሁኑ ግን ስቱዲያችን ብቅ ብለው ስለ ሁኔታው ስላስረዱ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ አሉላ። ይህንን እድል ስለሰጣችሁን እናመሰግናለን። ፍkir koናaት ሄe maውdd koናaት ሄe ክr koናaት ሄe mውdd koናaት ሄe በewዳት bwት wዳት dgaግmi mሸለeቸኛaልkት ፍkr koናaት ሄe mውdd koናaት ሄe ፍkክር koናaት ሄe maውdad koናaት ሄe በewዳት መስታወት አረጋው ጥያቄ ያለን ላንቺ፣ ድምፁ ማን እንደሆነ ከመድረክ በጣም ርቆ እና ድምፁ ስሙ በጣም ቆንጆ ድምፅ ነው ያለው። በጣም በጣም በጣም ከመድረክ ርቆ ነበረ። በተለያዩ በተለያዩ አጋጣሚዎች ርቆ ነበረ። እንግዲህ አሁን ደግሞ በተለያዩ አርቲስቶች ድጋፍ እና ትብብር አልበሙ ትርቶ አሁን መቅርቡ አዲስ ነው። ይሄ በዚህ ሳምንት ታሪኩን ትነግረናለህ። ዘገባውን ካጠናቀርክ በኋላ ነገ ፕሮግራም ልንሰራ ነው። እንግዲህ ይህንን ሙዚቃ እንገብዛቸው

የጋቢና ጉዟችን ይቀጥላል። አሁን ወደ ቤይሩት ይሆናል የምናመራው። በሊባኖስ ለስራ የተጓዙ ከአሰሪዎቻቸው ጋር ባለመስማማትና በተለያዩ ችግሮች የስራ ፈቃድ የሌላቸው ኢትዮጵያውያን በፍላጎታቸው ለአምስተኛ ጊዜ ወደ ሀገራቸው ለመመለስ በዝግጅት ላይ ይገኛል። ኤምባሲው የቤይሩት የኢትዮጵያ ቆንስላ ጽሕፈት ቤት ተወካይ አቶ መላው ጌታቸው ለቪኦኤ በገለጹት መሰረት ከአራት መቶ በላይ የሚሆኑ ኢትዮጵያውያን ለመመለስ ተመዝግበዋል። መስታወት አራጋው አነጋግራቸዋለች። እንደ ቀደሞቹ ዙሮች ሁሉ ቤሩት የሚገኙ ኢትዮጵያውያን ካሉ እንዲያሳውቁንና ፍላጎታቸውን እንዲገልጹ በቀጣይም ቀሪ ዙሮቹ ይኖራሉ። በቅርብ ጊዜ በአንድ ወር ውስጥ የለው የቀሩትንም እናወጣለን፣ ጥሪ እናደርጋለን። ከዛ ያሉትንም እናሳፍራለን ማለት ነው። መቼ የተመዘገቡ ናቸው? አምስተኛ ዙር ተመላሾች በተለያዩ ምክንያቶች የቀሩ ከዓመት በላይም የቆዩ አሉ። መረጃቸው ባለመገኘት እዛ ሚግሬሽን መስሪያ ቤት በላክንበት ወቅት መረጃቸው ባለመገኘት ምክንያት የዘገዩም አሉ። ፓስፖርት ቁጥራቸውን እያቀረቡ የሚገቡም አሉ። አሁን ላይ የሚሳፈሩም ይኖራሉ እና አመትና ከዛ በላይ የሆናቸውም አሉ። ከዛ በታችም የሆናቸው በቅርቡ ይወጣሉ። በሚቀጥሉት ሁለት ሳምንታት ውስጥ አጠቃላይ የተመዘገቡት ሁሉ ይጠራሉ ማለት ነው። እንግዲህ ወደ ኢትዮጵያ ሲሄዱ የተመቻቸ ነገር አላቸው ወይስ አገራቸው መግባት ላይ ብቻ ነው ትኩረት የተሰጠው? እንግዲህ በእኛ በኩል አሁን ላይ ትኩረት የተሰጠው ወደ ሀገር ቤት የማሳፈር ነው። በተለይ እዚህ ያለ ወረቀት የሚኖሩ ልጆች እንደመሆናቸው መጠን ማሳፈሩ ላይ ነው። በጣም ችግር ላይ ስለሆኑ ካለው የሀገሪቱ ሁኔታ አንጻር ወደ ሀገር ቤት የመሄድ ፍላጎት ስላላቸው ነው ያለ ትኩረት አድርገን የምንሰራው። ግን ሀገር ቤት ከሄዱም በኋላ በውጭ ጉዳይና በሌሎች ባለድርሻ አካላት ድጋፎች ይደረጉላቸዋል። ምን አይነት ድጋፎች? እዛው ሄደው አገር ቤት ከሄዱ በኋላ ተደራጅተው የብድር አገልግሎትን የመሳሰሉ የተወሰኑ ስልጠና አገልግሎቶችን እንዲያገኙ ይደረጋል። ከሚመለከቱ መስሪያ ቤቶች ጋር በመሆን ውጭ ጉዳይ ይህንን አመቻችቶ እየሰራ ይገኛል። ቁጥራቸው ስንት ነው? የአምስተኛ ዞር ተመላሾች አሁን እንግዲህ የተፈቀደላቸው በባለፈው የተፈቀደላቸው ወደ አራት መቶ ሀያ አካባቢ ናቸው። ነገር ግን ለመሄድ ከተፈቀደላቸው ለመሄድ ፈቃደኛ የሆኑት ሶስት መቶ በላይ ናቸው ናቸው ። ቀጣይም ከዚህ ቁጥር በላይ የሆነ ሰው ይኖራል ብለን እንጠብቃለን። ተመዝግበው ሀሳባቸውን የቀየሩት ናቸው ማለት ነው የሚቀሩት አ የቀሩት? አዎ፣ ወደዛ አካባቢ ናቸው። መጠለያ ውስጥ የተቀመጡ ኢትዮጵያውያንም በተመለከተ ምን እየሰራችሁ ነው ያላችሁት? እነሱን በተመለከተ እንግዲህ መጀመሪያ ትኩረት የምናደርገው የጤንነታቸው ሁኔታ ላይ ነው። የጤንነታቸው ሁኔታ መሳፈር የሚችሉበት አቅም ላይ ሲደርስ ግን ወደ ሀገር ቤት በአስቸኳይ የሚሄዱበትን ሁኔታ ከሚመለከተው መስሪያ ቤት ጋር ሆነን ለእነሱ ቅድሚያ መስጠት እየሰራ እንገኛለን። እንግዲህ ቤሩት በመቶ ሺዎች የሚቆጠሩ ኢትዮጵያውያን ናቸው ለስራ የተሰማሩት። አብዛኛዎቹ በርካታ ችግሮችን እየተጋፈጡ ነው የሚገኙት። ይህንን ችግር ለመቅረፍ ወይም ለመቀነስ የሚደረግ ጥረት አለ በኢትዮጵያ መንግስት በኩል? እንግዲህ በዋነኛነት ይህንን ችግር ይቀርፋል ተብሎ የታሰበው የሁለቱ ሀገሮች የሁለትዮሽ የስምምነት ነው የሰራተኛ ልውውጥ ስምምነት ነው እሱን እንግዲህ ወደ መጨረሻው ምዕራፍ ተቃርቧል። ያው አልቋል። ነገር ግን ወደ መፈረሙ አልተገባም። ያ ሲፈረም ብዙ ችግሮች ይፈታሉ ተብሎ ይጠበቃል። እንግዲህ ቆንስላ ጽፈት ቤታችን እንግዲህ እዚህ ያሉ በርካታ ኢትዮጵያውያንን ለመቅዳት በሊባኖስ የሚገኙ ኢትዮጵያውያንን በተለያዩ ቡድኖች ተደራጅተው እርስ በርስ እንዲረዳዱ በማድረግ በየቤተ እምነቶቻቸው እንዲማማሩ የተለያዩ የእምነት ተቋማት የተገኘ የኮንስላ ተወካይ ትምህርቶችን በመስጠት ከተለያዩ ችግሮች ራሳቸውን እንዲጠብቁ እርስ በርስ እንዲተጋገዙም እንዲደጋገፉ የተለያዩ ድጋፎችን እናደርጋለን። ከዚህ በተረፈ ደግሞ ዘወትር እሁድ ምሽት የሚተላለፍ የሬዲዮ ፕሮግራም አለን። የኮሚኒቲ ሬዲዮ የምክር አገልግሎቶችን በመስጠት እንገኛለን። ችግር ለደረሰባቸው እዚህ ያለ ሊባኖስ ውስጥ የሚገኙ ኢትዮጵያውያንን በማስተባበር የተለያዩ ድጋፎችን እናደርጋለን። ትምህርቶችን እንሰጣለን። በአካል ለመጡትም እንደዚሁ። እንግዲህ በዚህ አጋጣሚ ማስተላለፍ የሚፈልገው ሰሞኑን ያወጣነው ማስታወቂያ በተመለከተ በተለይ የተመዘገቡት የተመዘገቡት ትኩረት ሰጥተው ጥሪውን እንዲከታተሉ፣ የቀሩትንም በቅርቡ በሁለት ሳምንት ጊዜ ውስጥ እንደምናወጣ እንዲጠባበቁ ለመግለጽ እወዳለሁ። አመሰግናለሁ። እኔም በጣም ነው ማመሰግነው። የዛሬ የጋቢና እንግዳችን ያደሳ ቦጃ ነው ያዲ። ከዚህ በፊት በዝግጅት ክፍላችን ብዙ ጊዜ አስደምጠናችኋል። ያደሳን ኒውዮርክ በግራሚ የሙዚቃ ሽልማት ላይ ዲጄ ፋትሶ አግኝቶት አነጋግሮት ነበረ። በተለይ ኢትዮጵያውያን ሙዚቀኞች ወደ ዓለም አቀፉ ሙዚቃ እንዴት እንደሚመጡ ነው የተነጋገራቸው። አዎ፣ በዚህ ጉዳይ ነው ያወራ። ነው እንግዲህ መንገዶች አሉ አንድ፣ ሁለት፣ ሶስት መንገዶች ማለፍ ያለባቸው እና ሙዚቃቸውን ሬጅስተር አድርገው ሁሉም ሰው እኩል ጥቅም የሚያገኝበት ሁሉም ሰው የሚጠቀምበት እንዲሁም ደግሞ ለተለያዩ ኢንተርናሽናል መድረኮች የሚያበቃቸውን እንትን የሚሰጣቸው ድጋፍ የሚሰጣቸው ነው። ወደ ያዲን ኒድ ግራይ ሜምበር ለመሆን አንድ ሰው ከአስር አመት በላይ ሪከርዲንግ እና ራይቲንግ ክሬዲቶች ሊኖሩት ይገባል። ያንም ክሬዲት ና ራይቲንግ የሚባለው በቢኤምአይ ና በሌሎች ሚዚካ ኦርጋናይዜሽኖች ስራ አልፎ ኦል ሚዚክ ዳካም ላይ ተገቢ ክሬዲት ያስፈልጋል። የራይቲንግ እና የፕሮዲውስ ሰው ያንን ደግሞ ለማወቅ አሁን ለምሳሌ በ2006 ያወጣ ነው ሬጌ አልበም ነበረ ከኩሽ ላይት የሚባል ባንድ ጋር እዛ ሪከርድ ላይ የራይቲንግም፣ የፕሮዲውሰርም የሲንጊንግም ክሬዲት አለኝ። ከእንደገና ደግሞ በ2013 የወጣው የእኔ አልበም ፎርቲን የወጣው አልበም ላይም የፕሮዲውሲንግ እና የራይዲንግ ናይ ሲንግንግ እንትን ክሬዲት አለኝ። እንደዚሁም ከዚህ በኋላ የወጡት ሲንግሎች እንደ ሬቻ ሰረትሰረ ትንካና የራሳቸውን ክሬዲት አላቸው፣ እና እነዚህ አንድ ላይ ተጨምረው እኔም ኳሊፋይ አድርገውኛል ሜምበር ለመሆን። አሁን እንዳልከኝ የግራሚ አባል ነህ፣ የቢኤምአይ አባል ነህ። ቢኤምአይ ምንድን ነው? ምንድን ነው የሚሰራው ስራ? አባል መሆንስ ደግሞ ምን ጥቅም አለው ብለህ ትናገራለህ? በቀላሉ ለመናገር ቢኤምአይ እንደ ዩኒየን ነው፣ አርቲስት ራይት የሚከራከር ማለት ነው እና እነዛ ካፒራይት ሊሆኑ ወርኮች ሌሎች ሰዎች እንዳይጠቀሙባቸው፣ ሌሎች ሰዎች አሳልፈው ህገወጥ ነገር እንዳያደርጉባቸው ለዛ መብት ይከራከራሉ። ለምሳሌ አንድ ሰው በቤማይ ስር ተመዝግቦ ያለ ከሆነ ሌሎች የሙቪ ኦርጋኒዜሽኖች ወይም ሚዲያ ኦርጋኒዜሽኖች ያንን ሙዚቃ ለመጠቀም መጀመሪያ እነሱን ኮንታክት አድርገው ያንን ራይት መግዛት አለባቸው። በዚህ መሰረት አርቲስቶች መብታቸው ይጠበቃል ማለት ነው እና ጥቅሙ ትልቅ ምንድን ነው፣ የአርቲስቶች መብት መከበር አለበት። ለምሳሌ በሀገራችን በጣም የምንወደው አርቲስት ጥላሁን ገሰሰ አለ። ግን የጥላሁን ገሰሰ ዘፈን ጀርባ በጣም ብዙ ሰዎች አብሮ ሰርተዋል። ፀሐፊዎች አሉ፣ ፕሮዲሰሮች አሉ። እነሱን አናከብርም ብዙ ጊዜ ምክንያቱም ምንድነው፣ አንድ ጊዜ ተከፈላቸው ወይም አንድ ጊዜ ታወቁ። ስማቸውም የሚያነሳ የለም ኦርጋናይዜሽን። ያ ኢምፖርታንት ነው። እኛ በአሁኑ ጊዜ ማድረግ ያለብን እነዚህ ዘፋኞችና አርቲስቶች ስራቸው እንዲከበርና ጥላሁን ገሰሰ ዘፈን ስናነሳ አብረን የሰሩ ደጋጎን ስም የምናነሳበትና እነሱንም ስራ የምናከብርበት ተገቢውንም የሆነ ክፍያና ተገቢውን የሆነ ውለታ የሚያገኙበት መንገድ መከፈል አለበት። ለምሳሌ ኢትዮጵያ አንዳንዴ ሾው ሳይ ጆሲ አይነት ሰዎች ሄደው የድሮ ዘፋኞችን ሲረዷ ያለው እና ያ የሚሆነው ለምንድን ነው? ዘፋኞች ሴፍቲ ኔት የላቸውም። ይህንን ስራ የሚሰሩት አርት የሚሰሩ ሰዎች በስራቸው መኖር መቻል አለባቸው። ያንን ስራ እና ከዚህ የምንማረው ከቤሚይ እንደዚህ አይነት ነገሮች እንዲለወጡ ማድረግ ነው ማለት ነው። ሌሎች አርቲስቶችንስ በእንደዚህ አይነት መንገድ ለማስገባት ወይም ለማገዝ ያሰብከው ሀሳብ አለ ወይ? ቅድ አለ አሁን ኢትዮጵያ ያሉ አርቲስቶች አክሰሱ ላይኖራቸው ይችላል። ግን ሞስትሊ በዳያስፖራ ያሉ አርቲስቶች ስራቸውን በዛ ስር ማስመዝገብና ሲምፕል ፎርም ነው። አፊሌት መሆን አለባቸው ከነዚህ ኦርጋኒዜሽኖች ጋር። ለምሳሌ እኔ አሁን ቤማ አፊሌት ዳሚንስ ኤቭሪ ታይም ተፈን ሳወጣ ሲዲ ቤቢ ላይ ምናምን ላይ ያንን የኔን ስራ ዲስኮ ግራፊ ይሉታል፣ ያን እነሱ ያገኙታል። በቢኤምአዎች አፍሌት መሆን አለብን ከእነዚህ ኦርጋኒዜሽኖች ጋር መብታችን እንዲከበርና ወደፊቱ፣ ለምሳሌ አንድ ዘፋኝ ለምሳሌ አስቴር ወይም ሌሎች ሰዎች ቆንጆ ዘፈን ቢያወጡ እና ያ ዘፈን ፒክታፕ ቢደረግ በሲምፕሰንስ ወይ በምናምን እነዚህ አርቲስቶች ተገቢውን ሮያልቲ ክፍያ ማግኘት የሚችሉት በእንደዛ እንደ ቤማ አይነት ኦርጋኒዜሽን ሲመዘገቡ ነው። አክቹሊ ሆነን ለመናገር እ መንገድ የቀደዱ እንደ አስቴር አወቀ፣ እንደ ሙላቱ አስታጥቄ ያሉ ሰዎች በፊት የሚያደርጉት የነበረ ነገር ነው። ነገር ግን አሁን አዳዲስ አርቲስቶች የሚመጡትም ሰዎች ሲሆኑ ይህንም ትክክለኛውን መንገድ ተከትለው ሙዚቃቸውን ሬጂስተር ማድረግና ለሀገራቸውም ለራሳቸውም ተጠቃሚ መሆን አለባቸው። ስራዎች ለማስመዝገብ እና ኢንተርናሽናሊ እንዲታወቁ ለማድረግ ምን ትመክራለህ? ዋል እንግዲህ ያው የኔ አሁን ለምሳሌ አካዳሚ ሜምበር መሆነ፣ ስለዚህ ነገር መናገር ራሱ ያንን ዲስከሽን መጀመር ጭምር ነው። ለወደፊት ደግሞ ይህንን ነገር የበለጠ ማገዝ የምችል ከሆነ ሌሎች ሰዎችን ለማገዝ ለመስራት ዓላማ አለኝ። ይህንን ያዩ አርቲስት ልጆቹ ይህን ነገር ላይ አነጋገር ከፈለጉ እኔንም አንተንም ኮንታክት አድርጎ የበለጠ መረዳት ይችላሉ። ነገር ግን ኢንተርናሽናል የራሳችንን የምናስገባበት ጊዜ መቷል፣ እና አሁን ወደ ኋላ ማለት የለብንም። በስራችን አምነን ካልቸሩን በጠበቀ ሁኔታ አዲሱን የኢትዮጵያ ያንን ኢንተርናሽናል ደረጃ ስቴጅ ላይ መውጣት መቻል አለብን። ስራው የተጀመሩ አንዳንድ ሰዎች አሉ፣ ግን በቂ አይደለም። ስለዚህ በዚህ መቀጠል እንዳለብን እና አገራችንም እኛም ዜጎች ተጠቃሚ እንዲሆኑ ለሌሎችም ወጣቶች መንገድ ለመክፈትና የማይቻል መድረክ የለም በዚህ ዓለም ላይ ማደርሱበት መድረክ እንደሌለ ለማሳየትም ጭምር ነው እና እውነት ለመናገር በዚህ ስለተባበርከኝ አንተም ስለመጣ ተገይ ቦታ ላይ ስለተገኘ በጣም ደስ ብሎ be rose up off የዛሬው ጋቢና ተጠናቋል። በዜማ ነው ዛሬ እንግዲህ አድማጮቻችን፣ አዎ ተጠናቋል። ፌስቡክ ላይ አት ቪኦ የማሀሪክ ጠብቁን። እሺ እንግዲህ ስናስተናግዳቸው ምሽነን የመስታወት አራጋውና ሄኖክ ሰማግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞቢል ያበሮ ነው። ከታላቁ ከርተስ ባይነም አዲስ አበባን ሁሌ ሰላም ነው የሚለው ጋቢና ዲጄ ዲጄ ፋሱ ጋር በመሆን ነው የምንሰናበተው። መልካም ምሽል I Shining out yeah. yeah. सगले अमेरिका थी